በአሁኑ ሰዓት ትልቁን ቦታ ስለያዘው ስለ ኢራን ውል የፈረንሳይ ፕሬዝዳንቱ በቃለ ምልልሳቸው ላይ አንስተዋል። ውሉን አስመልክተው የአሜሪካን ፕሬዚዳንት የወሰዱት ውሳኔ ያሳዝናል። በእኔ እምነት እንደዚህ አይነቱ እርምጃ በአሁኑ ሰዓት መውሰድ ስህተት ነው። ስለዚህ እኛ አውሮፓውያን አንድ ላይ ተሰባስበን ከኢራን ጋር በጋራ የተደረሰበትን ስምምነት በስራ ላይ እንዲውልም ማድረግ ነው። ከጣቢያችን ከቶቼ ቬልና ከሌላው ከጀርመኑ ቴሌቪዥን ከኤአርዲ ጋር ከመነጋገራቸው በፊት ፕሬዚዳንት ማክሮን ይህንኑ ጉዳይ አስመልክተው ከኢራኑ ፕሬዚዳንት ከሚስተር ሐሳን ሮሃኒ ጋር በስልክ እንደተነጋገሩም ተነጋገሩም እግረ መንገዳቸውን ጠቅሰው አልፈዋል። በንግግራቸውም ላይ የአውሮፓ አንድነት ማህበረሰብን አቋም ለፕሬዚዳንቱ ለሐሰን ሮሃኒ መልሰው እንደገና ግልጽ አድርገውላቸዋል። አያይዘውም በአሜሪካን አገር ጉብኝቴ ላይ ፕሬዝዳንት ዶናልድ ትራምፕን ከኢራን መንግስት ጋር በስንት መከራ ማሰሪያ ያገኘውን ውል ውድቅ እንዳደርጉት ለማሳመን ብዙ ጥረት አድርጌ ነበር። ይህ ግን አልተቻለም። አሜሪካኖች አንቀበለውም ስላሉ እኛ የተቀረነው ጠቅላላውን ስምምነት ውድቅ ማድረግ የለብንም። እንዲያውም በአዳዲስ ሀሳቦች ውሉን አሻሽለን ከሁለት ሺህ ሀያ አምስት ዓመተ ምሕረት እንደ አውሮፓን አልፎ የሚሄድ የጋራ ሰነድ ከኢራን ጋር አብረን ማዘጋጀት ይኖርብናል። ሀያ ደቂቃ በፈጀው ቃለ ምልሳቸው ላይ ፕሬዚዳንቱ አውሮፓ ከዩናይትድ ስቴትስ ጋር ያላት ግንኙነት በቆስና በችግር ብቻ እሳቸው እንዳሉት የተተበተበ የተወጠረም አይደለም ብለዋል። ሌ በመካከላችን አለመግባባት አለ። በዚያው መጠን ደግሞ በአውሮፓና በአሜሪካ መካከል የቆየና በብዙ መንገዶች የተፈተነ ጠንካራ ግንኙነትም አለ። የዓለም ጸጥታ እንዳይናጋ ሽብር ፈጣሪዎችን በጋራ በመዋጋት ላይም በሶሪያ እና በአፍሪካ ይታያል። አንድ አይነት የጋራ አቋም በአሜሪካና በአውሮፓ መካከል አለ። ግን ደግሞ በእኔ አስተሳሰብ ከሁለተኛው የዓለም ጦርነት በኋላ በዓለም አቀፍ ደረጃ በስንት ጥረትና ትግል የተዘረጉት የጋራ ስምምነቶችና የጋራ ውሎች አሁን አደጋ ላይ ወድቀዋል። እነሱም እንዳይናጉ አውሮፓኖች የግድ አንድ ላይ ሆነው መጠበቅም ይኖርብናል ብለዋል በዚህም አመለካከታቸው የፈረንሳው ፕሬዚዳንት የአሜሪካን መንግስት በአውሮፓ ኢንዱስትሪ ምርቶች ላይ የቀረጥ ክፍያውን ከፍ ለማድረግ ያቀደውንም ሀሳብ አብረው አያይዘው ተችተዋል። ዞር ብለውም ፕሬዚዳንቱ ስለ አውሮፓ ውስጣዊ ችግሮች አንስተዋል። ብዙ አባል ሀገራት በአሁኑ ሰዓት ሀይለኛ የኢኮኖሚ ችግር ውስጥ ናቸው የሚባልለትን የአውሮፓን ውስጣዊ ሁኔታን አሻሽሎ ማህበረሰቡን ለማጠናከርም በርካታ የሪፎርም ሀሳቦችን ለወይዘሮ አንገላ ሜርክል ቀደም ሲል መልእክታቸውን ልከው ነበር። መልስ በጊዜው ከበርሊን ባለማግኘታቸውም እሳቸው እንዳልተገረሙ ጠቅሰዋል። እኛ ላቀረብንላቸው ሀሳቦች ጀርመኖች እስከ ሰኔ ድረስ የራሳቸውን መልስ ይዘው ይቀርባሉ። በርካታ አጥጋቢ መልሶችም እንደሚሆኑ ተስፋ አደርጋለሁ። ከቻንስለሯና ከጣምራ መንግስታቸው ብዙ ነገሮችን እጠብቃለሁ። ሁለታችን ጠንካራዋና አንድ የሆነችውን እንዲሁም ብሔራዊ ነጻነቷ የተጠበቀችውን አውሮፓን በጋራ እንደምንገነባትም ትልቅ ተስፋ አለኝ ብለው የፈረንሳዩ ፕሬዚዳንት ሚስተር ኢማኑኤል ማክሮን ቃለ መልሳቸውን በዚህ አረፍተ ነገር ዘግተዋል። ይልማ ኃይለሚካኤል፣ ዶይቸ ቨለ ራዲዮ ጣቢያ ከበርሊን ከተማ